የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። የአክብሮት ሰላምታችንን እናስቀድማለን። የዕለተ ቅዳሜ ጳጉሜ አራት 2015 ዓ ም ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የምሽቱ አስተናጋጃችሁ ቆንጅ ይታየ ነኝ። የአሜሪካዊው ቻርልስ ሰተን የኢትዮጵያ ሙዚቃ አበርክቶና የተዘነጋው ውለታው ለዛሬ ከያዝንላችሁ ቅንብሮች አንዱ ነው። ስርዓት ወጣቶችን የሚያገናኘው የስ ኢትዮጵያን የሚያስቃኝ መሰናዶም አለን። እነዚህን ይዤ እስከ ፕሮግራማችን አጋማሽ አብሬያችሁ ዘልቅና፣ እንግዶ ወልዴ ደግሞ መስተንግዶውን ተረክቦ በሙዚቃ ቃና እያዝናናችሁ ያመሻል። ምሽታችሁን ከእኛ ጋር እንድታደርጉት በቅድሚያ ጋብዛለሁ። ከሁሉም የሚቀድመው ከዓለም ዙሪያ የተጠናቀረው ዜና ነው። መልካም ምሽት። እንደምናመሻችሁ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሞሮኮ የተለያዩ አካባቢዎች ዓርብ ዕለት በደረሰው በሬክተር ስኬል ሲለካ 6.8 የደረሰ የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር ከ800 በላይ መድረሱን እና 672 ሰዎች ደግሞ መጎዳታቸውን የሞሮኮ የሀገር ውስጥ ጉዳይ ሚኒስትር አስታወቀ። የመሬት መንቀጥቀጡ የደረሰው በሞሮኮ የቱሪስት መዳረሻ ከሆነው ማራካሽ በሰባ ሁለት ኪሎ ሜትር ርቀት በሚገኘው የሞሮኮ አትላስ ተራራዎች ላይ ነው። በማራካሽ የሚገኙ አንዳንድ ሕንፃዎች በደረሰባቸው ከፍተኛ መንቀጥቀጥ የወደሙ ሲሆን በርካታ ነዋሪዎች ከቤት ውጭ እንዲሆኑ እንዳደረጋቸው እና ወደ ተጎዳው መኖሪያ ቤታቸው ለመመለስ ባደረባቸው ፍርሃት ምክንያት ምሽቱን ውጭ ለማሳለፍ መገደዳቸውን ገልጸዋል። ከነዋሪዎቹ አንዱ የሆነው የ ሰላሳ ሶስት አመቱ አብደልሄክ ኤል አምራኒ ስለ ሁኔታው ለአዣንስ ፍራንስ ፕሬስ ሲገልጽ ህንፃዎቹ ሲንቀሳቀሱ አያቸው ነበር። ለእንደዚህ አይነት ሁኔታዎች ምን አይነት ምላሽ መስጠት እንዳለብን አናውቅም። ከዛ ወደ ውጭ ሲወጣ ብዙ ሰዎች ቆመው አየሁ ብሏል። አብደልሄክ ሰዎች የነበሩበትን ስሜት ሲገልጽም ሁሉም ሰው በድንጋጤ ውስጥ ነበር ያለ ሲሆን፣ ህጻናት ሲያለቅሱ፣ ወላጆች ሲጨነቁ ነበር ከዛም ሁሉም ሰው ውጪ ለመቆየት ወሰነ ብሏል። የመሬት መንቀጥቀጡ እስከ ፖርቹጋል እና አልጄሪያ ድረስ ይሰማ እንደነበር ተገልጿል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የአፍሪካ ህብረት ቡድን ሀያ በመባል የሚታወቁትን የዓለም ከፍተኛ ኢኮኖሚ ያላቸው ሀገራት ስብስብን እንደሚቀላቀል ዛሬ ቅዳሜ ባደረጉት ንግግር አስታወቁ። ሞዲ አክለው የህብረቱ ቡድኑን መቀላቀል አመታዊውን ጉባኤ ሀገራቸው እያስተናገደች ባለችበት ወቅት ዝቅተኛ ኢኮኖሚና የኢንዱስትሪ ልማት ያላቸው ሀገራት ድምጻቸው እንዲሰማ የሚያደርጉትን ጥረት እንደሚያበረታታው ገልጸዋል። ሞዲ ዛሬ በተጀመረው የቡድን ሀያ የሁለት ቀን ጉባኤ መክፈቻ ላይ ባደረጉት ንግግር ይፋ ያደረጉት ውሳኔ የተላለፈው በዓለም ዙሪያ ያለው መከፋፈል እና የቁልፍ ተዋንያን አለመኖር አሳሳቢ በሆኑ ጉዳዮች ዙሪያ ስምምነት ላይ ለመድረስ አዳጋች እየሆነ በመጣበት ወቅት መሆኑ ተገልጿል። የአፍሪካ ህብረት ከአውሮፓ ህብረት ቀጥሎ ሁለተኛው ቀጠናዊ ቡድን በመሆን ቡድን ሀያን እንዲቀላቀል ሰፊ ድጋፍ ሲደረግ ቆይቷል። ሞዲ ውሳኔውን ካሳወቁ በኋላ ከአሁኑ የአፍሪካ ህብረት ሊቀመንበር የኮሞሮስ ፕሬዚዳንት አዛሊ ኡሱማኒ ጋር በመጨባበጥና በመተቃቀፍ ደስታቸውን የገለጹ ሲሆን ሞቅ ባለ ሁኔታ ጠረጴዛው ላይ እንዲቀመጡ ጋብዘዋቸዋል። ግሎባል ሳውዝ በመባል የሚታወቁት ዝቅተኛ ኢኮኖሚ ያላቸው ሀገራት ድምፅ መስጠት መቻል የዚህ አመቱ ጉባኤ ዋና አካል መሆኑን የገለጹት ሞዲ በስፍራ የተሰበሰቡት መሪዎች ሽብርተኝነትን፣ የሳይበር ደህንነት ጤናና የውሃ ደህንነትን ጨምሮ በዓለም ዙሪያ ለሚታዩት ውጣ ውረዶችና ሰፊ ተግዳሮቶች ተጨባጭ መፍትሄ እንዲያገኙ አሳስበዋል። በኒውደልሂ ዛሬ በተጀመረው የቡድን ሀያ ጉባኤ ላይ ቢያንስ አንድ አምስተኛ የሚሆኑት መሪዎች አልተገኙም። የሩሲያና የቻይና መሪዎች በተለይ የዩክሬን ጦርነትን ጨምሮ ከአሜሪካና አውሮፓ አቻቸው ጋር ባሉባቸው በርካታ አለመግባባቶች ዙሪያ ፊት ለፊት ላለመነጋገር በስብሰባው ላለመገኘት መርጠዋል። የስፔን ፕሬዚዳንት በኮቪድ-19 በመያዛቸው ምክንያት መገኘት ያልቻሉ ሲሆን የሜክሲኮ ፕሬዚዳንትም በጉባኤው እንደማይገኙ አስታውቀዋል። አውስትራሊያ ከቻይና ጋር የገባችውን የንግድ ሰጥ አገባ ለመፍታት በምታደርገው ጥረት የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ በዚህ ዓመት ወደ ቻይና እንደሚጓዙ አስታውቀዋል። እንደ አውሮፓያን አቆጣጠር ከ2016 ዓ ም ወዲህ የአውስትራሊያ መሪ ወደ ቻይና ሲጓዝ የመጀመሪያው ይሆናል። ግራ ዘመም የሆነው የአልባናዚ መንግስት ባለፈው አመት ግንቦት ላይ በተካሄደው ምርጫ ስልጣን ከተረከበ ወዲህ ዋና የንግድ አጋሩ ከሆነው ቻይና ጋር የገባበትን ፍጥጫ ለማቆም ጥረት ሲያደርግ ቆይቷል። ከቅርብ አመታት ወዲህ ቻይና የድንጋይ ከሰል፣ ገብስና ወይንን ጨምሮ በተለያዩ የአውስትራሊያ ምርቶች ላይ የንግድ ማዕቀብ ጥላለች። በሁለቱ ሀገራት መካከል ለተፈጠረው ዲፕሎማቲክ ውጥረት ምክንያት የሆነው የሰብአዊ መብት አያያዝ፣ በደቡብ ቻይና ባህር ላይ ያለው እንቅስቃሴ ነጻነት እና የታይዋን ጉዳይ መሆኑን ተንታኞች ይገልጻሉ። ቀድሞ የነበረው የአውስትራሊያ ወግ አጥባቂ መንግስት የኮቪድ-19 አመጣጥ ላይ ጠንካራ ምርመራ እንዲደረግ በመደገፉም ቻይናን አስቆጥቶ ነበር። አዲሱ መንግስት ስልጣን ከተረከበ በኋላ ግን ሁለትዮሽ ግንኙነቱ በተወሰነ መልኩ የተሻሻለ ሲሆን ቻይና በአውስትራሊያ ምርቶች ላይ ጥላው የነበረውን የተወሰኑ ገደቦችም አንስታለች። አልባናዚ በዚህ አመት ወደ ቤይጂንግ እንደሚጓዙ ይግለጹ እንጂ ቀኑ በትክክል መቼ እንደሚሆን ይፋ አልተደረገም። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። የምሽቱን የዓለም ዜናዎች አደመጥን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅቶቻችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ ለማድመጥ ትችላላችሁ። አሁን ወደ ቀዳሚው ቅንብር እንሻገር። የቻርልስ ሰተን የኢትዮጵያ ሙዚቃ አበርክቶና የተዘነጋው ውለታው አሜሪካዊው ቻርልስ ሰተን በኢትዮጵያ ሙዚቃ እድገት ሂደት አሻራቸውን ካስቀመጡ ሁለተኛ የውጭ ሀገር ዜጎች መካከል አንዱ እንደሆነ ይነገርለታል። በ1950ዎቹ መጨረሻ የሰላም ጓድ ፒስ ኮር አባል ሆኖ ወደ ኢትዮጵያ ያቀናው ቻርልስ ሰተን በቆይታው የባህል ሙዚቃ መሳሪያ የሆነውን መሰንቆ ተምሮ የአማርኛ ዘፈኖችን ከኦርኬስትራ ኢትዮጵያ የባህል ቡድን ጋር ተባብሮ በመድረክ እስከ ማቅረብ ደርሷል። አስማማው አየነው በአሁኑ ወቅት የ81 ዓመት አዛውንት ከሆነው ከቻርልስ ሰተን ጋር በኢትዮጵያ የባህል ሙዚቃ ዙሪያ ተጫዋውቷል። ኢትዮጵያውያን የሙዚቃ ባለሙያዎችን አነጋግሮ የሰላም ጓዱ ቻርልስ ሰተን ለኢትዮጵያ የባ የባህል ሙዚቃ እድገት ስላበረከተው አስተዋጽኦ ተከታዩን አዘጋጅቷል። እንከታተል። ጊዜው የ1959 ዓ.ም መጨረሻ ነው። አዲስ ዓመት ተቃርቧል። በወቅቱ ዝነኛ የነበረው የኦርኬስትራ ባንድና የባንዱ መሪ ተስፋዬ ለማ በአዲስ ዓመት ምን ይዘው ይቀርባሉ የሚለው የሚጠበቅ ነበር። ታዲያ ኦርኬስትራ የኢትዮጵያ ባንድ አሜሪካዊውን ቻርለስ ሳትንን በማሲንቆ ተጫዋችነት ለመድረክ እየት ያበቃው በዚህ ወቅት ነበር። ቻርለስ ሳትንም እስካሁን ድረስ የሚታወቅበትን መሰንቆ የተሰኘው ዘፈኑን በዚያ ታሪካዊ መድረክ ላይ በአማርኛ ቀረበ። ቀሪ ሁኔታውን ራሱ ቻርለስ ሳትን እንዲህ ያወጋናል። እስቲ ተመልከቱ መሰንቆ ጨዋታ እስቲ ተመልከቱ መሰንቆ ጨዋታ ቃሉ ቃልን ወልዶ ስሜትን ሲመታ በእንቁጣጣሽ እለት በሺ ዘጠኝ መቶ ስልሳ ዓመተ ምህረት እናው ለመጀመርያ ጊዜ ተስፋ ለማ ደርሶልኝ ያቀረብኩት በዚያን ጊዜ ነው። እና በጣም ትልቅ በዓል ነበር፣ ትልቅ የሙዚቃ በዓል ነበር። ሁሉ ሰው ህዝቡ በሙሉ በጣም የሙዚቃ ስሜት ነበረው። እና ተስፋ ለማ የታወቁት የተለመዱ የባህል ሙዚቃዎች ብቻ ሳይሆን አዳዲስ ብዙ አይነት የባህላዊ ባህላዊ ሙዚቃ ራስ ራሱ ፈጥሮ ራሱ ደርሶ ስላቀረበ በጣም ድምቀት ነበረው። ኦርኬስትራ ኢትዮጵያ በዚያን ጊዜ በጣም ተወዳጅነት ነበረው። በሱ በሱ ምክንያት አሜሪካዊ ቻርልስ ሳተን ኢትዮጵያን በልዩ ልዩ የስራ መስኮች ለማገዝ በአሜሪካ መንግስት ከተላኩት የሰላም ጓዶች ወይም ፒስ ኮርፕስ መካከል አንዱ ነው። የእንግሊዝኛ ቋንቋን ለማስተማር በያኔው የቀዳማ ኃይለስላሴ ዩኒቨርሲቲ በአሁኑ የአዲስ አበባ ዩኒቨርሲቲ የተመደበው ቻርለስ የሙዚቃ ፍቅር የነበረውና ፒያኖን፣ አኮርዲዮንና ጊታርን የመሰሉ የዜማ መሳሪያዎችን ይጫወት ነበር። ቻርለስ ሳተን ለአሜሪካ ድምፅ በሰጠው ቃለ መጠይቅ ይኸው የሙዚቃ ፍቅር ለኢትዮጵያ የባል ሙዚቃም የተለየ ስሜት እንዲኖረኝ አደረገ ይላል። እንዲያውም ከመሄዴ በፊት በስልጥና ፕሮግራም ላይ ሆኜ አንዳንድ እዚያ የነበሩት የአማርኛ አስተማሪዎቻችን የሙዚቃ አድናቂዎች ስለነበሩ የኢትዮጵያን ሙዚቃ ቀደም ብለው አሰሙኝና ከመጀመሪያው ጀምሮ ልዩ ነገር ሆኖብኝ በጣም ወደድኩት እና ስሜቴ የሌላ ኢትዮጵያ ነገር፣ ቋንቋ፣ ባህል፣ ሁሉንም ነገር ስለ ኢትዮጵያ ለመማር እንደፈለግኩ የሙዚቃውንም፣ በተለይ የሙዚቃ ስሜት ስላለኝ ስለ ኢትዮጵያ ሙዚቃ ለማወቅ ትልቅ ፍላጎት ነበረኝ እና በዚህ አይነት መንገድ ነው ገባበት ቻልኩት። ከኢትዮጵያ ሙዚቃ ጋር በፍቅር የወደቀው ቻርለስ ሳተን በወቅቱ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቅጥር ግቢ በሚገኘው ክሬቲቭ አርት እና ትዕይንተ ጥበባት ማዕከል በአሁኑ የባል ማዕከል ውስጥ በታዋቂው የሙዚቃ ሰው ተስፋዬ ለማ እየተመራ የባል ሙዚቃዎችን ያቀርብ ከነበረው ኦርኬስትራ ኢትዮጵያ ጋር ተቀራርቦ ለመታወቅ በቃም። በጣም ጥሩ ጊዜ የወርቅ ጊዜ ነበር። ተስፋዬ ለማ ወጣት ሆነው የኢትዮጵያን ባህላዊ ሙዚቃ ለማጠንክርና ለማስፋፋት ፍላጎት ነበረው። ምክንያቱም አየህ በዚያን ጊዜ የኢትዮጵያ ባህላዊ መሳሪያዎች እንደ መሰንቆ፣ ክራር፣ ዋሽንት፣ ቢልታ እና ወዘተ ይሸፈኑ ነበር በውጭ አገር መሳሪያዎች እና ሙዚቃ በጣም ተወዳጅነት የነበረው ክቡር ዘበኛ፣ ፖሊስ ኦርኬስትራ፣ ምድር ጦር ትልልቆች ኦርኬስትሮች በምዕራባዊ መሳሪያዎች የሚጠቀሙበት ተወዳጅነት ነበራቸው እና ሕዝቡ በተለይ ወጣቶቹ የራሳቸውን ባህል ይረሱ ነበር የሙዚቃ ባህላቸውን እና እኔ ከኦርኬስትራ ኢትዮጵያ ጋር ለመጫወት የቻልኩት አንዱ ምክንያት ዋናው ምክንያት ተስፋ ለማ እኔ ምስንቆ ስማር ሲያይ የውጭ አገር ሰው ከኦርኬስትራ ጋር ተሰልፈው የኢትዮጵያን ባህላዊ ሙዚቃ ሲጫወት ትኩረት ያመጣል ወደ ኦርኬስትራ ኢትዮጵያ እና ዚህ በዚህ አይነት አስተሳሰብ ነው እየጋበዘኝ ከኦርኬስትራ ኢትዮጵያ ጋር እንድጫወት በኢትዮጵያ በባህል ማዕከል ስድስት ኪሎ። እዚያ ነበር ለመጀመሪያው ጊዜ ከኦርኬስትራ ኢትዮጵያ ጋር እና ከአስተማሪዬ ጌታ መሳያ አበበ ጋር የተሰለፍኩት። የፈጠረብህ ስሜት ምንድን ነበረ? የኢትዮጵያ ሙዚቃ ስጫወት መጀመሪያ መሰንቆ፣ በጣም የደስታ ስሜት ነበረኝ ተሰማኝ፣ ማለቴ ነው ምክንያቱም አዲስ ነገር ስለሆነ፣ እኔ አልጠባበቅም ነበር እንደዚህ። እኔ ለራሴ ደስታ ነበር መሰንቆ ይዤ ለመማር የፈለግኩት፣ ከህዝቡ ፊት ጫወታለሁ ብዬ አላሰብኩም ነበር። እና መቼስ ይህ አዲስ ነገር ስለነበረ ተመልካቾቹን እንዴት እንደሚቀበሉት ምን አይነት አስተሳሰብን እንደሚኖራቸው አላወቅኩም፣ እና ትንሽ ተጠራጠርኩኝ። ተስፋ ለማ በጣም ይወዱሃል ግጀት የለህም ብሎ አበረታታኝና ያው እሱ ትክክል ሆነው ተገኘ። ከመጀመሪያው ጀምረው እዛ ስቴጅ ላይ መድረክ ላይ ሲወጣ ሰዎቹ በጣም ወደው ያጨበጭቡ ነበር። የአማርኛ ቋንቋንና የማሲንቆ ጨዋታን ከአንድ ዓመት ባልበለጠ ጊዜ ተምሮ እናውቀው ሙዚቃውን ያቀረበው ቻርለስ በወቅቱ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዳገኘ ኢትዮጵያውያን ዘመነኛ የሙዚቃ ወዳጆች ይመሰክሩለታል። ከዘመነኞችም አንዱ ታዋቂው ሙዚቀኛ ባታ ገብረህይወት ቻርለስ በወቅቱ ያተረፈውን ቅቡልነት አስታውሶ ምስክርነቱን ይሰጣል። ቻርለስ እኮ የኢትዮጵያ ሙዚቃ ከኔ ስራዎች ሁሉ ጭምር ነው አሁንም የሚጫወተውና እኔ እስከ ዛሬ የውጭ ዜጋ ማለትም ነጭ የኢትዮጵያን ሙዚቃ በማሳደግ በኩል የሰራ ሰው አላቅም። እሱ የመጀመሪያ እና የመጨረሻ ነው ብዬ አስባለሁ። በጣም ትልቅ ትልቅ ተቀባይነት የነበረው ታላቅ ሰው ነው በእውነት። ታዋቂ ሙዚቀኛ ግርማ በየነም ስለ ወቅቱ የቻርለ ሳትን ስራ ይህን ይላል። ቻርልስ ከማሲንቆው ሌላ ማሲንቆውን በደምብ ከማጥናቱ ሌላ ምን መሰለኝ ከእግር እስከ ራስ ነው ማሲንቆ የሚጫወተው አስተማሪዎቹ ኦፍኮርስ ክሬዲት አላቸው እና ያም ከተጫወተ በኋላ ወደ ዘፈን ገብቶ ዘፈን ይዘፍን ነበር እና ደግሞ ሲጫወት በደንብ ነው የሚጫወተው። እና ኢትዮጵያ ሙዚቃ ከልቡ ከልብ የሚወድ ነው። በጣም ሰው የሚያከብር እና እንከን የሚያወጣለት ሙዚቀኛ ነው። የልዩ ልዩ ብሔረሰቦች ድምፃውያንና ሙዚቀኞችን ያሰባሰቡና በርካታ የሀገረሰብ ሙዚቃዎችን ውዝዋዜዎችና ትዕይንቶች በማቅረብ ይታወቅ የነበረው ኦርኬስትራ ኢትዮጵያ በ አስራ ዘጠኝ ስልሳ ስምንት ዓ ም የመበተን አደጋ ገጥሞት ነበር። ታዲያ ቻርለስ ሳተን በበጀት እጦት ምክንያት የተበተነውን የሙዚቃ ቡድኑን ከመሪ ተስፋዬ ለማ ጋር ተጋግዞ እንደገና በማሰባሰብና ሥራዎቹን በአሜሪካ እንዲያቀርብ በማድረግ ህልውናውን መታደግ ችሏል። ይህ ወቅት ለኢትዮጵያ ሙዚቀኛ ሁለተኛው ቻርለስ በሕይወቱ ሁነኛ ቦታ ከሚሰጣቸው ጊዜያት ተጠቃሹ እንደሆነ ይናገራል። ወደ አሜሪካ እንድገባ የመጀመሪያ ስራችን የአንድ በጣም በመላ አሜሪካ የሚታይ የቴሌቪዥን ፕሮግራም ነበር። ኤድ ሰሊቨን ሾው ይባላል። እሱ ትጋብዘን እሱ ላይ እንድንቀርብ ታይተን፣ ከዚያ በኋላ በሄድ ነበር ሁሉ ሰው ህዝቡ አውቀናል። ምክንያቱም ቴሌቪዥን አይቶናል። የኦርኬስትራ ኢትዮጵያ በአንድ አርባ ሚሊዮን ህዝብ ታይተው ነበር በሱ ፕሮግራም። እና በተቅላላ ልነግርህ እችላለሁ የጉዞዋችን በጣም የተሳካ ነበር። ለኦርኬስትራ ኢትዮጵያ ትልቅ ስምና ትልቅ ምስጋና አገኘ። የኒውዮርክ ታይምስ ጋዜጣ የአሜሪካ ዋና ጋዜጣ ሆነው አስተያየት ሰጠና በጣም አመሰግንን እና ስለዚህ በተቅባላ ለኢትዮጵያ ሙዚቃ እና በተለይ ለእኛ ለኦርኬስትራ ኢትዮጵያ በጣም ደስ የሚልና ትልቅ ነገር ሆኖ ነው ማስታወሳው። በኢትዮጵያ ሙዚቃ ላይ ጥናትና ምርምር የሚያደርገው ስሜነ በትረ ዮሐንስ፣ ብዙ ጊዜ የውጭ አገር ሰዎች በአፍሪካ ሙዚቃዎች ውስጥ ያላቸው ተሳትፎ እንከኖች እንደሚነቀሱበትና በበጎም እንደማይታይ ያመለክታል። ይሁንና የኢትዮጵያ ሙዚቃ በንጹህ ፍቅር የወደደው ቻርለስ ሳተን በኦርኬስትራ ኢትዮጵያ የነበረው አስተዋጽኦ ዛሬም ድረስ የሚዘከር ነው ይላል። ምንም እንኳን የሕልውና የሰርቫይቫል ጥያቄያቸውን ለመመለስና ኦርኬስትራውን ከመበታተል ለማዳን ብሎ የጀመሩት እንቅስቃሴ ቢሆንም እንኳን ከፍተኛ ተጽዕኖ ያሳደረ በአሜሪካ ውስጥም ከፍተኛ በሚዲያም ደግሞ በመድረኮችም ላይ ከፍተኛ አድማጭን፣ አድናቂን ያተረፈ እና ከዛም በኋላ ለሚመጡ እንቅስቃሴዎች ምሳሌ የሆነ ነበር ማለት ይቻላል እና በዚህ አንጻር የቻርልስ ሳተን አስተዋጽኦ በኢትዮጵያ ሙዚቃ ላይ ሲግኒፊካንት የሆነ እና ዩኒክ የሆነ ነው ብዬ አስባለሁ። በኢትዮጵያ የሰላም ጓድ ሆኖ በቆየባቸው አምስት ዓመታትና ኋላም ወደ አሜሪካ ተመልሶ በኢትዮጵያ የባል ሙዚቃ እድገትና በስፋት መታወቅ ውስጥ ጉልህ አሻራ ያሰረፈው ቻርለስ ለአስተዋጽኦ የሚገባውን እውቅና ተሰጥቶታል ወይ የሚለው ብዙዎች የሚጠያየቁበት ጉዳይ ነው። ድምፃዊ ባህታ ገብረሕይወት ኢትዮጵያውያን በየዘመኑ ለቻርለስ ያላቸውን ፍቅር በማሳየት ለውለታው ምላሽ እንደ ሰጡ ያወሳል። ይህ ብቻ ግን በቂ አይደለም ይላል። በእርግጥ ቻርለስ ሳትንን የማያውቅ ኢትዮጵያዊ ያለ አይመስለኝም። በተለይም በእኛ እድሜ በነበሩ ሰ ምናልባት የአሁኑ ወጣቶች ካልሆነ በስተቀር በእኛ እድሜ የነበሩ ሁሉ ስለ ቻርለስ ብዙ ያውቃሉ። የሚገባውንም ክብር እና ውለታ ክብር ተሰጥቶታል ባልልም፣ ግን በሌላው አንጻር ግን ትልቅ ክብር አለው። ብዙዎቹ ብዙዎቹ ኢትዮጵያውያን ከራሴ ጀምሮ ለሱ ትልቅ አክብሮት እንዳላቸው ግን አውቃለሁ። የኢትዮጵያ ሙዚቃ ተመራማሪው ስሜነህ በትረ ዮሐንስ በበኩሉ ቻርለስን ጨምሮ ለአገረሰብ ሙዚቃ እድገት የደከሙ ሌሎችም ኢትዮጵያውያን የሚገባቸውን ያህል ክብር አልተሰጣቸውም ይላል። ስለዚህም የአዲስ አበባ ዩኒቨርስቲና የሚመለከታቸው ተቋማት ሁሉ ለቻርለስ ሳትን የሚገባውን ክብርና እውቅና በመስጠት ሌሎችንም ባለውለታዎች ሊዘክሩ እንደሚገባ ያመለክታል። ቻርልስ ራሱን ፕሮሞት የሚያደርግም ሰው አልነበረም። እነኚህንም ነገሮች ግምት ውስጥ መውሰድ አለ መቅጠት አለብንም ብዬ አስባለሁኝ። ነገር ግን በሚንጸባረቁት ሀሳቦች በእርግጥ እስማማለሁ። ቻርልስንም ጨምሮ ሌሎችም የባህል እንቁ ባለሙያዎቻችን እስካሁን ድረስ የሚገባውን ክብር የሚገባውን ቦታ አላገኙም። ይሄ ደግሞ ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን የሚያልፍ እንከን ይዞ የሚሄድ ይመስለኛል እና አሁንም ቢሆን ስራ መስራት እንዳለብን ና እነኚህ ሰዎች የበለጠ አክኖሌጅመንት ና አፕሪሺዬሽን እንደሚገባቸው በእርግጥ አምናለሁ። የዛሬው የሰማንያ አንድ አመት አዛውን ቻርለስ አተን ግን አሁንም ከልቡ እንደተሳለች ስለ ቀረች ኢትዮጵያና ኢትዮጵያን ወዳጆቹ ናፍቆት ያወራል። በእርጅና ዘመኑም ጭምር እየተመላለሰ የሚጎበኛትን ኢትዮጵያን ማወቂ ብቻውን ለእኔ ትልቅ ክብር ነው ይላል ቻርለስ ሳተን። እኔ ምንም ነገር አልሰራሁም የኔ ስራ አነስተኛ ነው። ግን ድንገት ወደ ኢትዮጵያ ትልኬ የኢትዮጵያ ባህልና ህዝቡ ጋር ለመተዋወቅ እድል ስላገኘው እንደ ለኔ ህይወት እንደ ብልጽግና ነው መቆጥረው ምክንያቱም ያለተወሰነ ጊዜ ብቻ ሳይሆን እስከ እስከ እስካሁን ድረስ እስከ ወደ ስልሳ አመት መሆኑ ነው። አንድ ትልቅ የትልቁ ደስታዬ ኢትዮጵያውያን ጓደኞቼ ናቸው። የኢትዮጵያ ሙዚቃ በሁሉም ነገር እስከዛ ድረስ እየተደሰትኩ ነው እና እኔ ነኝ የኢትዮጵያን ለማመስገን እንመፈለጋል በ1955 ዓ ም በግብፃዊ ሀሊም አልዳባህ እንደተመሠረተ የሚነገርለት ኦርኬስትራ ኢትዮጵያ ከ1958 እስከ 1968 ዓ ም ድረስ ቡድኑን በመምራት ከፍተኛ ሥራ የሠራው ተስፋዬ ለማ ወደ ኢትዮጵያ ሙዚቃ እንዲሳብ ምክንያት ከሆንሶች መካከል ዋናው ስለመሆኑ ቻርለስ ሳተን መላልሶ ይናገራል። ተስፋዬ ለማ በተለይ በከፍተኛ ትምህርት ተቋማት ምረቃ ላይ የሚዘመረውን እንኳን ደስ አላችሁ አባይ አባይ ኅብረ ዝማሪዎችንና ሌሎችም እውቅ ድምፃውያን የተጫወቷቸውን ዜማዎች በመድረስ ይታወቃል። ቻርለስ አተን እና ተስፋዬ ለማ ኦርኬስትራ ኢትዮጵያን ይዘው ከሀያ በሚበልጡ የአሜሪካ ግዛቶች ጥቁር አባይ በሚል ስያሜ ያቀረቡት የሙዚቃ ትርኢት የኢትዮጵያን የባህል ሙዚቃ ለዓለም ካስተዋወቁ እውነቶች በቀዳሚነትም ይታወሳል። ለአሜሪካ ድምፅ አስመሟየ ነው ከዋሽንግተን ዲሲ። አስማማ ዋየናውን ለዝግጅቱ እጅጉን እናመሰግናለን። የዛሬው የ81 ዓመቱ የዕድሜ ባለጸጋ ቻርልስ ሰተን በእርግጥም የኢትዮጵያ ሙዚቃ ባለውለታ፣ ረጅም ዕድሜ ከጤና ጋር እንመኛለን። ፕሮግራማችን ይቀጥላል። ስርዓት ወጣቶችን በማስተሳሰር የሚያግዘው የስ ኢትዮጵያ የቀጣዩ የቅዳሜ ምሽት መሰናዶ ነው። አብራችሁን ቆዩ። በኢትዮጵያ ወጣቶች የትምህርትና ድጋፍ አገልግሎት ዙሪያ የሚንቀሳቀሰው የስ ኢትዮጵያ ከሶስት ዓመታት በፊት የተመሰረተ ግብረሰናይ ተቋም ነው። የተቋሙ መስራች አቶ ፈቃዱ ረታ የከፍተኛ ትምህርት መምህር የነበሩ ሲሆኑ፣ በአሁኑ ጊዜ በዩናይትድ ስቴትስ ነብራስካ ዩኒቨርሲቲ በትምህርት ላይ ይገኛሉ። ግብረሰናይ ተቋማቸው ባለፉት ሁለት ዓመታት 50 ተማሪዎች የስራ እድል እንዲያገኙ ማስቻሉን የገለጹት አቶ ፈቃዱ የወጣቶች ፍላጎትና የቀጣሪዎች አቅም የሚጣጣም እንዳልሆነ ይናገራሉ። ይህንን ክፍተት በማጥበብ ረገድ የስ ኢትዮጵያ አንድ ተመራቂ ተማሪ ስራ እስከሚያገኝ ድረስ በተለያዩ ተቋማት ውስጥ በበጎ ፈቃድ የሚያገለግልበትን አማራጭ ያመቻቻል፣ ሌሎች ስልጠናዎችንም ይሰጣል። ለከፍተኛ ትምህርት ወደ ውጭ ሀገር ለሚጓዙ ተማሪዎች የስፖንሰርሺፕና የማረፊያ ጥያቄዎችን በሚመለከትም ድጋፍ ያደርጋል። ኤደን ገረመው በዚህ ዙሪያ ተከታዩን ዘገባ አሰናድታለች። በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክልኝ። እስቲ ሙሉ ስምህን ማንነትህን እና ያለህበትን ተቋም አስተዋውቅልኝ። እሺ በጣም አመሰግናለሁ። በቅድሚያ ያልሉ ስለሰጣችሁኝ፣ ፈቃዱ ረታ ለማየሁ እባላለሁኝ አሁን ያለሁት በዩኒቨርሲቲ ኦፍ ነብራስካ ሊንከን የሶስቲያ ዲግሪ በሊደርሽፕ ስተዲስ እየተማርኩ ነው ያለሁት እና የመጣሁት ከሀዋሳ ዩኒቨርሲቲ ግብርና ኮሌጅ ነው። እንግዲህ ዛሬ ያገናኘን ነገር ዩዝ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ወይም ደግሞ የስ ኢትዮጵያ ላይ ባለ ተሳትፎ ነው። እና የስ ኢትዮጵያ ምንድን ነው የሚሰራው? ተቋሙ ምንድን ነው? መጀመሪያ እንዴትስ ተመሰረተ ከሚለው ከዛ እንጀምር። እሺ፣ እንግዲህ የስ ኢትዮጵያ የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ይባላል። ዩዝ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ማለት ነው። የተጀመረው በሀያ ሀያ በፈረንጆቹ ልክ ኮሮና ገብቶ አካባቢ ነው ህጋዊ የሆነ የተመዘገበው ኢትዮጵያ ውስጥ እንደ በጎ አድራጎት ድርጅት። ከዛ በፊት እንደዚሁ የተለያዩ ስራዎችን ወጣቶችን፣ ትምህርት ሴክተርን የሚያጉዙ ስራዎች በበጎ አድራጎት እየሰራ እንደቆየ ነው። ለምሳሌ ዴንማርክ ሀገር በነበርኩ ሰዓት ማስተርስ የተማርኩኝ መጽሐፍት ወደ ኢትዮጵያ እልክ ነበረ። ትምህርትን ጨረሼ ከተመለስኩ በኋላ ደግሞ ዲፓርትመንት ሄድ ነበርኩ ግብርና ኮሌጅ የኒትሪሽን ዲፓርትመንት እና በጣም ያስተዋልኩት በጣም ብዙ ተማሪዎች ከተመረቁ በኋላ ስራ ያጣሉ። ከራሴ ተማሪዎች በጣም በቆንጆ ውጤት የተመረቁ ልጆች በጣም እንደሚቸገሩ አየሁኝ። ከበደ የሚባል ልጅ አለ። ኢቤስ ላይ ቀረበ እንትናል ለምናልባት ሰዎች ላያዩት ይችላሉ። በጣም ቆንጆ ውጤት ሶስት ነጥብ ስምንት አራት የነበረው ልጅ ለዚህ ስራ ዋና መነሻ የሆነኝ አንድ ጠዋት ላይ ህይወቱን ሊያጠፋ እንደሆነ ቴክስት መሴጅ ይጻፋል። ስራ በማጣት እና ለእኔ በቃ የማንኪያ ደውል ነበራል። ለባለቤት ያሳየዋል መጀመሪያ ቴክስት መሰጅም አንደኝ ብሎ ተማሪ በጣም የምትማመንበት ተማሪ በስርዓቱ እራሱ እያጠፋ ከሆነ ምንድን ነው የኔ የኔ ማስተማር ላይ ብቻ መተኮር ስራ እንዲያገኙ ማገዝ አልመድኝ የሚለውን ይዘን ጀመር። ሊንክዲን ላይ አልባት አልተሹ ሊሆን ይችላል። በጣም ብዙ ፎለሮች ያለን ወደ ሰላሳ ሁለት ሺህ ሰው ነው ያለኝ። እና አንድ ጓደኛዬ እዚህ አሜሪካ ሀገር ያለ ደረጃ ይባላል ናሽቪል ቴነሲ ያለው ሶስት ቁጣ ሞላ ነው ስራ የሰጠው ለዛ ወጣት። እና ይህንን ከጓደኞቼ ጋር በተደጋጋሚ ስንነጋገር ለምን አንድ ወጥ የሆነ ተቋም አንድ መሰረተ አብዛኞቹ ማስተማር ላይ ስናተኩር እስኪመረቁ ድረስ ነው የምንሰራው። ከዛ በኋላ ቀጣሪ ድርጅቶች እና ያው መንግስት አካላት እንዲሰሩ ነው የምንጠብቀው። ግን ስራ በምንፈልገው ልክ እየሄደ ስላልሆነ ትምህርት ጥራቱ ላይም ችግር ስላለ በምንችለው ከተቀጠርንለት የፉልታይም ስራ በተጨማሪ በበጎ አድራጎት ስራውን ብንሰራ ብለን ጀመርን። እንግዲህ በዋናነት እየሰራን ያለ ነው ከዩኒቨርሲቲ ተመርቀው ስራ ያላገኙ ወጣቶችን ስራ እንዲያገኙ የራሳቸውን ስራ እንዲፈጥሩ ካልሆነም በሀገር ውስጥ ሲሆን ውጭ ሀገር ማስተርስ፣ ፒኤችዲ፣ ሌሎች ኮርሶች እንዲማሩ ማገዝ እዚህም ደግሞ የህይወት ክህሎት ስልጠናዎችን እና የበጎ አድራጎት ስራዎችን እንዲሰሩ ማገዝ ነው። ይህንን ነው የምንሰራው። ምን ያህል ወጣቶች እስካሁን ስራ አስያዛችሁ ወይም ደግሞ የትምህርት እድል እንዲያገኙ አደረጋችሁ? ተኛ ከትምህርት ተቋማት ጋር ይህን ነገር ለማስረጽ ያደረጋችሁት ነገር አለ ወይ? እሺ፣ አመሰግናለሁ። እንግዲህ በቁጥር ደረጃ ብታዩ ለምሳሌ አዋሳ ላይ፣ እኔ አዋሳ ዩኒቨርስቲ በነበርኩ ሰአት እዛ ነው ስራው የተጀመረው። የተሻለ ኢምፓክት ያለን አዋሳ ላይ ነው። በቁጥር ቢያንስ አምስት ወጣቶች ፉል ታይም ስራ ያገኘዋል ባለፉት ሁለት ዓመታት ውስጥ። እንግዲህ እኛ ሙሉ በሙሉ በነፃ የምንሰራ እንትንት በዋናነት ስልጠና ነው የምንሰጣቸው። በስልጠና ደረጃ አራት ሺህ አምስት ሺህ ወጣቶች ስልጠና ስልጥነናል። አጃጀር ስልጠና ብዙ ቁጥር ላይ ላይመስል ይችላል፣ ግን ከሞት የዳኑ ሰዎች ስለሆኑ ገባሽ ከስንት ችግር ውስጥ የወጡ ስለሆኑ ያን ያል ስለብሬት እናደርጋለን። እና ዩኒቨርሲቲዎች ውስጥ ያሉ ወጣቶች እናንተ እንዴት ነው አግኝተው ምን አይነት ሂደት ውስጥ እሳልፈው ነው ወደዚህ ስራ ማግኘትም ሆነ የነጻ የትምህርት እድል ማግኘት ውስጥ የሚገቡት? እንግዲህ ዩኒቨርሲቲ እያሉ ፎካሎች አሉ በየካምፓሱ ላይ ትልቁ እኛ ሪቻርት የምናደርገው ከተመረቁ በኋላ ባለው ነው። እና ቴሌግራም ግሩፕ አለ ለምሳሌ ልጆቹ እዛ ላይ ነው አሁን ሰባት ሺህ አካባቢ ሰዎች ያሉበት ቴሌግራም ግሩፕ አለ። አብዛኞቹ ስራዊ ይፈልጉናል በጣም ብዙ ወጣት ወደ ወደኛ መምጣት እንችል ቢኖርን የሚጠብቁትን ያህል ልንሰጣቸው ስለማንችል ቀስ ብለን ነው ምንምን ያለውን የስራ ፈላጊ ያህል ስራ እንቀጥረብ እንድንሰጥ ሰው ይል በዩቲውብ ቪዲዮዎች አሉ የተለያዩ ቪዲዮ እንልክላቸዋለን በነሳ ምንም አይከፍሉም ከእኛ ጋር እንዲሁ ያረጉ ይህንን የምናደርግበት ምክንያት ያለ ምንም ኢኮኖሚ ሊሚቴሽን ሰርቪሱ እንዲያገኙ ስለምን ሰዎቻቸው ስራ ይፈጠሯል። ለምሳሌ ስምንት ሰዎች የቀጠሩ ለስራ ስራ ማስያዘ የምናደርገው ኢንዲቪጁዋል ሪኮመንዴሽን ነው የምናደርገው። አንድ ሰው ነው በአንድ የምንይዘው፣ ለምሳሌ ለብዙ ሰው አስር ሰው ይዘን አይደለም የምናደርገው። መጀመሪያ ሪኮመንድ የምናደርገው ወጣት መሆን አለበት ብሎ ስራት ላይ ስለስራት አንድ ሰው ነው መሳሌት አትልቅ ሲጀምር፣ ለዛ ስራ የሚያስፈልገውን ዲስፕሊን እና ክህሎት አለ ወይ የሚለውን በጎ አድራጎት እናያለን። ስትራቴጂክ የሆነ ፍሬንድሽፕ ላይ ኢንቨስት እንዲያደረጉ የተለያዩ ስልጠናዎች እንሰጣቸዋለን እና እንግዲህ ስራ በጅምር ደረጃ ነው ያለው። አሁን ባለው ሰላማችን ለምተር ማሳባችን ላይ ኮሌጆች፣ ቴክኒክ ኮሌጆች ሰዎች ንግድ ከጨረሱ በኋላ ሶስት ወር አራት ብር ከኛ ጋር ሰርተው የራሳቸውን ቢዝነስ ከፍተው ወይም ደግሞ የተለያዩ ስኪሎች ተምረው ቢዝነስን እንድራሁ በሊማ መንጠትም እንዴት እንደሆነ የምናሳያቸው መንገዶች ኢንተርኔት እንደዚሁም ደግሞ በአካል ኢትዮጵያ ውስጥ የተሰራ ያለ ፕሮጀክት ፕሮፖዘር አለ እና ስኮለርሽፕ ላይ ሲመጣ ደግሞ ለምሳሌ በጎልድ ተመርቆ አንድ ወጣት አውቀውም ፕሮሰሱን እሱን አልተማረም አልሰለጠነም እዛ ሄራ እኔም ያለፍኩበትን አውቃለሁ እና ለምሳሌ ኮስት ሼሪንግ ችግር ይሆንባቸዋል። ኮስት ሼሪንግ የሚከፍሉላቸው ደግሞ እዚህ ያሉ ኢትዮጵያ ያሉ ሰዎች ልጆቹ ፕሮፋይላቸውን ፕሮሞት አድርገን ሊንክዲን ላይ ለምሳሌ ልጅ አለም እንደዛ እንኮስ ሼሪንግ እየተከፈለ እንደ ተሰላሳ ሺህ ብር አከፋል። ከዛ ለአቅም ያላቸው ለምሳሌ አሁን ቅርብ ጊዜ እዚህ አሜሪካ ሀገር እንዲመጣ ክሪስማስ አካባቢ እንዲመጣ ያለ ወጣት አለ። ስኮለርሽፑን ካገኘ በኋላ ራሱ አውሲንግ ና እንደዚህ ቤዚክ ትንሽ የሚመስሉ ሰርቪሶች ይቸገሩ ወጣቶች አሉ። ምን ያደረጉት ማለት ነው? እንዲና አይነት ሰርቪስ እንሰጣለን እና ትልቁ የኛ ወጣቶች ያጡት ምንድነው? ኔትወርክ ነው ያጡት ተግዳሮት የምትሏቸው ነገሮች ስራችሁ እንዳታስፋፉ

ልክ ያ ነገር በበጎ አድራጎት ሰራ ስራ አዜ ለበሌት ፍሪ ሰርቪስ ነው። ይህም ተግዳሮት ይሆንብናል። አንዳንዴ ሰዎች አይረግም። ለምሳሌ ባንኮች አሜሪካ ሀገር ከመምጣት በፊት ብዙ ባንክ ማናጀሮች ገብቼ ያን ያለው አሪፍ አሪፍ ሀሳቦች ያሉ ብድሩን እንስራ ስንል ራሱ ሁላ ያስፈልጋቸዋል ሊያስፈልጋቸዋል ነው እኔ ከኔ መምህሩ ደሞዝ ያለ ብዙ ነገሮች እያለ ከባንክ ብድር ካላገኘው ወጣቱ እንዴት አርገው ነው የራሱን አያያ ያለምንም ደሞዝ ስራ ያገኘው ነው መፍጠር የሚችሉትን ራሱ ደግሞ ስራ ሲስተም ላይ መሰራት ያለባቸው ተግዳሮቶች ይሆናል። ሌላው ከብዙ ቀጣሪ ድርጅት ያለመኖሩ ጉዳይ፣ በተለይ በጎ አድራጎትን እንደ ስራ ያስቡን ሰዎች እኛ ጋር ትልቁ የእኛ አንዱ ያልተጠቀመበት ነገር ብዬ ማስበው እኔ በበጎ አድራጎት አቅጣጫ ያለውን እድል ነው ነ ኮንሽስ አይደለም ስለሌላ ልጊዜ ሀገር ስላሉ እግር ኳስ ብ ማለት ይነግርሻል ለታሉ እና የሆነ ይሄን እንደ ቻሌንጅ ያስናል። ግን እኔ ቻሌንጁን ራዘር እንደ ኦፖርቹኒቲ ብሎ የምናየው እና ከማድረግ ከምስለው በላይ ያለ ቻለንጅ የለም። እግዚአብሔር ይመስገን። በጣም ነው የማመሰግነው። ለጊዜው ይህን ስለሳውተህ ከኛ ጋር ቆይታ ስላደረግህ አመሰግናለሁ። አመሰግናለሁ። ድርጅት ስትሽኛው ዘብር ስትልኝ ኤደንን ለዝግጅቷ እናመሰግናለን። የተከበራችሁ አድማጮች የምትከታተሉት በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ወስት ላይ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። እንግዲህ ወልዴ መዝናኛችሁን የሙዚቃ ቃናን ይዞ እየተጠባበቀ ነው። መልካም ጊዜ። ጤና ይስጥልኝ አድማጮች። በየሳምንቱ ቅዳሜ በዚህ ሰዓት ዘና የምንልበት የሙዚቃ ቃና አሁን ጀምረዋል። እንደተለመደው ግሩም ዜማዎችን መርጬ ወደ እናንተ ለማድረስ የአየር ሰዓቱን ተረክቤ አለሁ። እንግዶል ነኝ። ተመስገን ነው። ከእንግዲህ ኮረዶቹ ሁሉ ሰብሰብ ብለን እንግጫ ለቀላ ይወጣል። ከሁለት ቀናት በኋላ አዲስ ዓመት 2016ን እንቀበላለን። አዲስ ዓመትንና እንቁጣጣሽን በማስመልከት ታዲያ የዛሬውን የሙዚቃ ቃና በዚህ እንግጫችን ደነፋ በሚለውና ቀራለም ዘውዱ፣ ሰዋለም ደምሌና አላቸው አስቻለ በጋራ በተጫወቱት ዜማ እንከፍታለን። ግጥም ተስፋ ብርሃኔና የሕዝብ ዜማ አበበ ብርሃኔና የሕዝብ ሙዚቃ ቅንብር ኪዱ አድማሱ እንደሆነ በቪዲዮው ላይ ተመልክቷል። I'm oh, a ከግጫችን ደነፋ የተሰኘውን የዓመት በዓል ሙዚቃ ነበር ያደመጥ ነው። የሙዚቃ ቃና ይቀጥላል። ተነሲ ውስኪ ቀደም ብሎ በዴቪድ አለን ኮ የተቀነቀነ ቢሆንም በሌሎች በርካታ ታላላቅ አቀንቃኞችም ተዝሟል። በእንደ አውሮፓን አቆጣጠር 2015 በተካሄደው የካንትሪ ሙዚቃ ሽልማት ላይ ክሪስ ስቴፕልተን ተጫውተውት ከፍተኛ ተወዳጅነትን አግኝቷል። የሚጋብዛችውም ያንን ነው። Let's game. ከብቸኝነት ለመሸሽ አልኮል ውስጥ የተደበቀው ግለሰብ ከልጅቷ ባገኘው ፍቅር ምክንያት ከሱሱ እንደወጣና ሕይወቱን እንዳቃናችለት ይተርካል። ግን ደግሞ ፍቅሩን የሚገልጸውም ከዛው ከወጣበት ሕይወት ጋር አገናኝቶ ነው። እንደ ቴኔሲ ውስኪ ለስላሳ፣ እንደ እንጆሪ ጣፋጭ፣ ሞቃት እንደ ብራንዲ ብርጭቆ እያላት ነበር። በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃናን ነው። ፍቅር ከኛ አይለየን፣ ጭቅጭቅ ወገድ፣ ሰላም የሚሆን የጥላሁን ገሰሰ መልእክት ነው። ፍቅር ከኛ እንዳይለየን፣ እንዲቃናለን ስራችን፣ መጨቃጨቅ ወገድና ሰላም ይሁን ለሁላችን። The honor bal honu He we're now.

ባይላሞስ ዓለምን ረስተን እንደንስ እያላት ነው። በመጀመሪያ በስፓኒሽ የተጻፈው የዚህ ዘፈን ግጥም በኋላ ወደ እንግሊዝኛ ተቀይሮ እንደገና ዘፈኑ ተለቋል። ዊል ስሚዝ የሚተውንበትና በ1999 የወጣው ዋይልድ ዋይልድ ዌስት የተሰኘው ፊልም ማጀቢያም ሆኗል። የኤንሪኬ ኢግሌሲያስን የሙዚቃ ድግስ ታድሞ የነበረው ዊል ስሚዝ ዘፈኑን ለፊልሙ ማጀቢያ ይሆን ዘንድ ጠየቀው። የቀረው ታሪክ ነው።

Oh yeah, hey, no. I'm going to go የሄደበት ይረገም ጎዴ ሄዶ የተኛበት ይረገም ትርሲ ሄዶ የበላበት ይረገም I <laughs> you.

ሙሉ ቀን መለሰን አመስግነን ወደ ተከታዩ ምርጫ ስናልፍ ሴኮንደሪ ፕሌይ በጃን ክሬዮል በተሰኘው በባርቤዶስ በሚነገረው ቋንቋ እንደገና አጫውተው እንደማለት ነው። ሪያና ከባርቤዶስ መሆኑ አለ ብሏል። በምሽት ክለቡ ገብታ ዲጄውን እንደገና ድምፁን ጨመር አርጋ አጫውተው ሁላችንም እንደንስ እያለች ነው። ለዛሬ የሙዚቃ ጋና የመጨረሻ ምርጫዬ ነው። በሚቀጥለው ሳምንት የምንገናኘው በአዲስ ዓመት ነው። መልካም እንቁጣጣሽ፣ መልካም አዲስ ዓመት። ሰላም። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ1925 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት የአማርኛ ፕሮግራም እዚህ ላይ አበቃ። ነገ እሁድ በሶስት ሰዓት እስከምንገናኝ ያስተናግድኳችሁ ቆንጅ ይታየነኝ። ሰላም፣ በደህና አደሩ።